በጎረቤት ሶማሊያ የቀድሞ ገዢው ስርዓት ከተገረሰሰ የጀመረ የሰሜኑ ክፍል ሶማሊላንድ ነፃነቷን ካወጀች ከሩብ ምዕተ ዓመት በላይ አስቆጥሯል። በዓለም አቀፍ ደረጃ እውቅና ያልተሰጣት ቢሆንም መንግስታዊ ያልሆኑ ድርጅቶችና የፋይናንስ ተቋማት ለሀገሪቱ ልማታዊ ተግባራት መሳተፋቸው አልቀረም። በቅርቡ ፕሬዚዳንታዊ ምርጫ ተከናውኖ አዲስ በስልጣን ወንበር ላይ የተቀመጡት ርዕሰ ብሔሩ ሙሳ ቢሂ በኢትዮጵያ ይፋዊ ጉብኝት ለማከናወን አዲስ አበባ ገብተዋል። በቦሌ አይሮፕላን ማረፊያ በአጭሩ ያሰሙት ወደዚህ ወደ ፌዴራላዊ ዴሞክራሲያዊ የኢትዮጵያ ለጉብኝት መጋበዛችን ደስተኛ ነን። በተለይ ጠቅላይ ሚኒስትሩን እናመሰግናለን። ሶማሊላንድ ከኢትዮጵያ እና ህዝቦች ጋር የረጅም ዘመናት የወዳጅነት ግንኙነት አለን። ይህንኑ ውርስ ለማጠናከር ነው እዚህ የምንገኘው። ሀገራቸው የሀገሪቱን መሪ በምርጫ ለመሰየም የዴሞክራሲ ህግ የሰፈነባት ይላሉ። ለአካባቢውም ለጸጥታው ታላቅ ሚና የሚኖራት ናት በማለት ያያዙት ዋኑት ሶማሊላንድ ቶቤቻሪሂ ሶማሊላንድ ዴሞክራሲያዊ ሀገር ናት። ብሔራዊ ምርጫዎች አካሂደናል። በቅርቡ የተካሄደው ሦስተኛ መሆኑ ነው። ሀገራችን በአፍሪካ ቀንድ ሰላምና ለመረጋጋት አመቺ መድረክ ናት። የልማት አጋር በመሆኑም ለድገት በጎራባች ሀገራት የመልካም ዕድል ከፋች በር ናት ማለት ያስችለናል። እንግዳውን በቦሌ አውሮፕላን ማረፊያ የተቀበሉት የውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁ በበኩላቸው ያሰሙት በቀጠናው ትልቅ ችግር በነበረበት ጊዜ ሕዝባቸውን አካባቢውን በሰላም ሲያስተዳደረ የነበረ አስተዳደር ነው። ወደፊትም በቀጠና ውስጥ ስትራቴጂካዊ አቀማመጡ ጠቃሚ የሆነ ከኢትዮጵያ ጋር በጋራ አብሮ ለመስራት ከዚህ በፊትም በነበረ ሁኔታ አብረን ለመስራት ይሄ ጉብኝትም ትልቅ አስተዋጽኦ ያደርጋል ብለን እናስባለን። ከዛ በተጨማሪም ኢኮኖሚያዊ እሾዎች አሉን። የወደብ ጉዳይ አለ። ሌሎችም በህዝብ ለህዝብ የሚያስተሳሰሩ ጉዳዮች ስላሉ የፕሬዚደንቱ እዚህ መምጣት በጣም ይጠቅማል። ከክቡር ጠቅላይ ሚኒስትር ጋር በርካታ ጉዳዮች ላይ ውይይት ያደርጋሉ። ጌታቸው ተድላ ኃይሌ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ